የወጣቶች ዓለም ሰላም ሰላም፣ እንዴት ናችሁ? ሁሉ አማን አለና አለን ይመስገነው። ዛሬ አንድ ልጅ ደውል የነገረችኝ እስኪ ነገር ልንገራችሁ። ያው ስለ ራይድ ነው። ቲክቶክ ላይ የሚለጥፋቸውን ቪዲዮዎች ከ1.4 ሚሊዮን በላይ ሰዎች ወደውለታል፣ ከ108,000 በላይ የሚሆኑ ደግሞ ይከተሉታል። ለምን ይሆን? ጤና ይስጥልኝ ውድ የዝግጅታችን ተከታታዮች የዛሬው የወጣቶች ዓለም ዝግጅት እንግዳችን መላኩ በላይ ከህዝብ የሚሰማቸውን ወሬዎች በተለይም ለወጣቶች ጠቃሚ ናቸው ብሎ ያመነባቸውን ያጋራል። ፕላትፎርሙ የቲክታክ ቀላል ሆኖ በጣም ጥሩ ነገር የምታደርሽበት ነገር ሆነና በጥሩ ነገር ከተጠቀምሽበት ሲለብ አልጠቀሙም ብዬ ሞከር መላኩ መረጃዎችን ለሌሎች ማካፈል የጀመረው የአንድ የራይድ አሽከርካሪ ገጠመኝን ከሰማ በኋላ ነው። ራይድ ላይ እንደዚህ እንደዚህ ቤተሰብ ታመምብኝ ብላ አንድ ልጅ ገንዘብ ተወስድበታለች ገንዘብ ወስድበት እና እሷ ገንዘብ ዘብት ወስድበት ይሄ በራሷ ስልክ ነበረ። ስልክ ረስታ ሌላ የሚሰርቁበት ቴክኒክ የሚጠቀሙበት ሲም ካርድዋን አለዘችም ይመስለኛል። እና ልጅቷን ቀጥታ ፎቶ ስልክ ስለነበረው ልጁ ለኔ ላቀልኝ እና ልጅቷን ቀጥታ ነው የደወልኩላት ስለዚህ እንደዚህ እንደዚህ አድርገሻል ምናምን ስላት ልጅቷን ምንም ተናረችም አመነችልኝ። መላኩም ልጅቷ የወሰደችውን ገንዘብ ለሹፌሩ እንድትመለስ አደረግኩኝ ይላል። ይህንን ታሪክ ለሌሎች ቲክቶክ ላይ ሲያጋራ ለመላኩ የሚደውሉለት ሰዎች ቁጥር ጨመረ። በጣም ብዙ የራይ ሹፌሮች መደወል ጀመሩ። እኛም እንደዚህ ይሆነናል ምናምን እያሉ ሲነግሩኝ፣ ቴክኒኩ ደግሞ የስርቆቱ ቴክኒክ እኔ ብዙ የማውቃቸው ሰዎች አሉና፣ ከእነሱ ስሰማው እውነት መሆኑን እንደረስኩበት እየሰራሁ የነበረው እና በእርግጠኛ ሆኜ እየሰራሁ መሆኑን ያወቅኩት ደግሞ ሌብነቱ ከቀነሰ በኋላ ይሄ የሚሞተው የራይ ሹፌር ከቀነሰ በኋላ የሚዘረፈው ከቀነሰ በኋላ እውነት ቴክኒኮቹ እንዳለ አስረዳሁን ነውጥቼ ይሄ ንግግር ቀንሷል። አንተ ሰዎችን በማስጠንቀቅህ ባንት ላይ የደረሰ ዛቸው ወይም ማስፈራሪያ ኖር ይሆን? በጣም ነው ማመሰግነው። ይህ ጥያቄ ማንም ጠይቆኛ እየሳኩ ስሰራ በጣም ነው እንትን የሚለው ና በጣም ዛቸዎች ይርስኛል ምናምን ና ያው ስቄ ነው የማልፈው። ለምን አትሆንም የሚባል ቀጥታ ስልክ ተደውሎኛል ምናምን ሌላ ሰዎች ጋር እኔ የማውቃቸው ሰዎች ጋር መልዕክት ደርሱ። እንደውም እነማን ናቸው እስከ ምናንተናቸሁ ብዬ ከነቀ ሌላ ሰዎች ጋር እስከ መጠላት ደረሻለሁ እነዚህ ሰዎችን ካላገናኛችሁ ብዬ ና። በጣም ብዙ ዛቻና ማስፈራሪያማ ያው የማይቀር ነው፣ በጣም ነው የሚደርሰው። እንደዚያም ሆኖ መላኩ በአመነበት ነገር ጸንቶ እየሰራ ይገኛል። መላኩ ሰሞኑን ለሌሎች ካጋራቸው መረጃዎች አንዱ በማይናማር ላኦስ፣ እና ታይላንድ ኢትዮጵያውያን ላይ እየደረሰ ነው የተባለ እገታና ማጭበርበር ነው። ከበርካታ ታጋች ቤተሰቦች ጋር ተነጋግሬያለሁ የሚለው መላኩ የሰማውን ያብራራል። አንድ ጓደኛ ያለች እሷ ትደውልኛ መልያንተ ያው እንደዚ ነገር ስሰራ በጣም ቫይረስ እንደሚጣነ ቪዲዮ እባክህ ስራለን ወንድሜ ተይዞ ሶስት ሺህ ዶላር ተጠይቀናል እና በጣም ብዙ ሰው ነው እየተያዘው፣ እዛ እስኪ አጋራለኝ አለች። እርግጠኛ ነ ዜና እንዳጌ ወንድሜ እኮ ነው ምናምን አለች። እሺ ምናምን ብዬ ያንን ቪዲዮ ስትሰራው በጣም ከብዙ ከአምስት መቶ በላይ ቴክስት ነው ከአምስት መቶ በላይ ቴክስት እዚህ ቤተሰቦቻቸው ሆነው ልጆቻቸው እዛ ሆነው የተጠየቁትን ብር እየጻፉልኝ በዝርዝር እንደዚህ ሆኗል። እኔ ወንድሜ፣ እኔ እህቴ እና እባክህ እባክህ፣ ትክክለኛ መረጃ ስለሆነ አሁንም ደጋግመህ ደጋግመህ ስራው፣ በጣም ብዙ ሰው ለየት ተዘጋጅተዋል ምናምን የሚሉኝ በጣም ከብዙ አቅጣጫ ሲጎርፍልኝ፣ በቃ ትክክለኛ ነገር ነው። እኔ ዋናው ሰው አይጎዳ፣ ወጣቶች አይሙቱ ነው የኔ ጥያቄ። ይሄ ሲሆንልኝ መስራት ጀመርኩኝ። እዛ አጋጣሚ ሆኖ እዛ ታግተው የነበሩ ልጆች ደግሞ አምልጡ ከታይላንድ ይህም ቪዲዮ አይቶ ስልክ ላክሊክ ላይ የኔ ስልክ ምስሎ ማንም ለማን ነው ዝርጌ የሚልከውና ደወለልኝ እና እንደዚህ እንደዚህ አምልጭን ያሉት። በጣም ከአስር ሺህ በላይ የሚሆኑ ኢትዮጵያኖች አሉ። ስለዚህ በጣም እየተሰቃየን በጣም በጣም እየተሰቃዩ ነው። እግዚአብሔር ነው የከፋኝ። ስለዚህ እባካችሁ የውጭ ጉዳይ ሚኒስቴር ጋር ጩሁልን ምናምናለኝ ይህንን ጥቆማ ከሰጠው ኢትዮጵያዊ ጋር መላኩ የነበረው የስልክ ግንኙነት ተቋርጧል። ይህም ልጁን መልሶ በስልክ ሊያገኘው ባለመቻሉ ነው። የጓደኛ ወንድም ያለው ደግሞ 3000 ዶላር ተከፍሎ ማክሰኞለት ተለቋል። በአሁኑ ሰዓትም ባንኮክ ደርሷል ይላል መላኩ። እሱም ባለጉዳዮች የት ሄደው ለውጭ ጉዳይ ሚኒስቴር ማመልከት እንደሚችሉ ቪዲዮ ሰርቷል። እሱ እንደሚለውም የሚሄዱት ሰዎች ቁጥር እየቀነሰ ነው። እነዛ እንደሚለቀቁ ምንም ጥርጥር የለውም። ከማይናማር መንግስት ጋር እየተነጋገር ነው የውጭ ጉዳይ ሚኒስትር። እነሱ እንደሚለቀቁ ያው ተስፋ አለን። ግን አሁን ከዚህ የሚሄደውን ሕዝብ ራሱ መገደብ ቀላል አይደለም። በጣም ብዙ ሰው ነበር ጥቂት ቆርጦ የነበረው እንደዚህ አይነት ደግሞ በጣም ብዙ ሰው ነበር። የጣፍልኝ የቀረው እና እንደዚህ የሚሰሩ ሰዎች ስልክ ተልፉልኝ በራሴ ያለ ህግ ድጋፍ በራሴ ደውዬ አቁሙ። ሶስት ኤጀንሲዎች ጋር ደውዬ ሶስቱም እየሰሩ አይደሉም። አውቂ ክሮስ ቼክ አረኳቸው፣ ሰው ልኬባቸው፣ እነሱ ራሱ ማቆማቸው ከዚህ በጣም ትልቅ ነገር ነው ለኔ። በጣም እንደው ከብዙ ሰዎች ጋር አውርቻ ያለው ብለ ስለነበረ በምን አይነት መንገድ ነው ወጣቶች ወደ ታይላንድ ሄዱት? የሚሄዱበት ምክንያት ምንድነው? በወር አንድ ሺ አንድ መቶ ዶላር ይከፈላል። ሰማንያ ፐርሰንቱ ይመስለኛል እያወቀ ነው የሚሄደው። የማያውቁት ሀያ ፐርሰንቱ የሚሆኑት ሰዎች ናቸው እንጂ ሰማንያ ፐርሰንቱ እስካምር ሆነው እንደሚሰሩ እዛ ሄደው ያውቁታል። ይሄንን ግን እዛ ቁጭ ብለው ደልቷቸው የሚሰሩ ነበር ይመስላቸው። ይሄ ግር እንዳለ እገታው ኖሮ ብር አምጡ ከዚህ እንደሚባል አያውቁም ነበር። ይሄንን ነዳ አጋቾቹ ማን ናቸው? አጋቾቹ ያው የዛው ሀገር ዜጎች ናቸው። የሚያሳግቷቸው ደግሞ በጣም ብዙ ልምድ ያላቸው እዛ የተቀመጡ ኢትዮጵያውያኖች እያመጡ እያታለሉ በማይሆን ነገር እያማለሏቸው እዛው እያስቀሯቸው ነው። አንድ ሰው ደግሞ ለመለቀቅ እዛ የቆየ ሰው አንድ ሰው ለመለቀቅ ከዚህ ሶስት ሰው ማምጣት አለበት የሚባል ነገር አለ። ያመለጠው ልጅ ነገረኝ። ይሄ ነው ሶስት ሰው ሲያመጣ ነው የሚለቁ። እና እንደውም የሰራሁት ሁለተኛ ቪዲዮ ላይ እንዲህ ጓደኛው ላይ እንደዚህ ያደርጋል ብዬ ነበር። መጀመሪያ በስሜታዬ ነበር ሆኜ የሰራሁት። ሁለተኛው ቪዲዮ ላይ ግን ምንም አማራጭ ስለሌላቸው ሰው ከራሱ በላይ የሚወደው ነገር ስለሌለ ሰው ከራሱ በላይ የሚወደው ነገር ስለሌለ እነሱ ለመለቀቅ ነው እንደዚህ እያደረጉ ያሉት። ስለዚህ በአካሲ የጠቀቁ እየጠራ ሁለተኛ ቪዲዮ ማህበራዊ ሚዲያውን ለበጎ ስራ የዋለው መላኩ የተለያዩ ፊልምና ድራማዎች ላይም እንደተሳተፈ ገልጾልናል። ከፊልም በህግ አምላክ፣ በአል አደራ፣ ዘውድና ጎፈር ቁጥር ሁለት እነዚህ ሶስት ስራዎች ሰርቻለሁ። ከድራማ ደግሞ ዳር ሀገር እና አሁን እየታይ ያለው ዴሽ ቲቪ ላይ ሰብአውያን የሚል ድራማ እየተጫወጥኩ ነው። መላኩ ቲክቶክ ላይ ከሚያጋራቸው ቪዲዮዎች መካከል ሃይማኖቱን እና እናቱን የሚያወድሱት ቪዲዮዎች በርካታ ናቸው። እናቱን በተመለከተ ገና በልጅነቱ አባቱን ላጣው መላኩ እናቱ ብዙ መስዋዕትነት መክፈል ስለነበረባቸው ነው። በጣም አሪፍ አባት ነበር። በጣም ጎበዝ ነጋዴ አባት ነበረን። አባቴ በህመም ምክንያት አስራ ዘጠኝ ዘጠና ሰባት ከዚህች ዓለም አለፈ። ከዛ እናቴ በጣም ጠንካራ በጣም ጀግና ሴት ነች፣ የሴት ተምሳሌት ነች። እና ሰፈር ጋሽ ዓለም ነው የምትባለው ወይዘሮ አይሏትም የአባትንም የእናትንም ድርሻ ከጭቃ ቤት በአባዬ በታመመ ጊዜ በጣም ብዙ እንግልትና ስቃይ በጣም ብዙ ብር ስለወጣ ያለው ንብረት ተሽጡም ብሎ ከዛ በኋላ እናቴ ጭቃውን ቤት እያደሰች፣ ምን እያለች ጠላ እየሸጠች፣ አረቅ እየሸጠች እኛን ለማሳደግ ሳታገባ በሰላሳ ስድስት አመቷ ነው አባቴ ያለፈው። የሴት ወንድ ሆነ ያሳደገችን። እናትን ያለችን በጣም ነው የምንወዳት። እና ይሄን ይመስላል። አስተዳደጊ ትንሽ ቻሌንጅ ነበረው አስራ ያክፍል ከጨረስኩ በኋላ እኔም ወደ ስራ ነው የገባሁት ወደ ታክሲ ረዳትነት ነው የገባሁት። ከታክሲ ረዳትነት እያልኩኝ ሹፌር ሆንኩኝ። ከሹፌርና ውድ ወርክ የሚባል ስራ ተማርኩኝ፣ እሱንም አልሰራሁበትም። ከዛ ወደ ድለላ ገባሁ። እንደዚህ ያርኩኝ እሷን እያገዝኩኝ እየተደጋገፍን ከመድኃኔዓለም ጋር ዛሬ ላይ ደርሼ ው አምስት ልጅ ቆማ አተ ያሳደጎች እናት ያለኝ እና ስለ እናታችን ሲወራት ሚስ ሴት ይሆናለሁ። በዚሁ አጋጣሚ በጣም በጣም ባለቤቴን ማመስገን እፈልጋለሁ። እሷ ጋር በጣም ብዙ ሰው ለምን አይተውም እንደዚህ ለምን እየተባለች ይህ ስራ በማለቷ በጣም በጣም ነው የማመሰግነው። በጣም ነው የምወድህ፣ እንግዲህ መስማቱ አይቀርም። ልጆቼንም በጣም ነው የምወደው። እንግዲህ በጣም ነው የማመሰግነው። የሁለት ልጆች አባት የሆነው መላኩ ባለቤቱና ልጆቹ አውስትራሊያ ነው የሚኖሩት። እሱም አብሯቸው ለመሆን ወረቀቱን እየተጠባበቀ ይገኛል። በብዙ ፈተናዎች ውስጥ እንዳለፈ የገለጸለን መላኩ የወደፊት አላማው ምን ይሆን? ወደፊት አላማ ያው እንግዲህ በየመንገዱ ያሉት ይሄ ማስቲሽ ምናምን የሚስቡ ሕጻናቶች ወጣቶች የሚስቡ በየጎዳናው ላይ ያሉ እንትኖችን እነሱን ወደ አንድ አካዳሚ ያመርቶ ሙያ ማክሰብ ሙያ እንዲማሩ ማድረግ ትናንሾቹን ከልጅነታቸው ጀምሮ ትምህርት የተውን ልጆች ወሬ ስላለፋቸው እነሱን በሙያ ማንነት ነው። ይሄኔ ዓላማ ይህን ቤተሰብ የሚያውቀው ዓላማ ነው። እንደማደርገው ደግሞ ምንም አልጠራጠርም። ሌላው በእምነትህ ጠንካራ ትመስላለህ። ልክ ነኝ። እዛ ላይ ካየሁት ከምታገራቸው ቪዲዎች ነው። ብዙም ደካማ ነኝ ግን ያ ኦርቶዶክስነቴን በጣም ነው የምወደው። እዚህ ደርስ ያደረገ መድኃኔዓለም መወዳት በጣም መቶ በመቶ ትክክለኛና እርግጠኛ የሆነባቸውን መረጃዎች ብቻ እስካሁን ለሌሎች እንዳጋራና ይህንን ማድረጉን እንደሚቀጥል የገለጸልን የዛሬው የወጣቶች ዓለም ዝግጅት እንግዳችን መላኩ በላይ ነበር። ሳምንት በሌላ ርዕስ እንጠብቃችኋለን። ልደት አበበነኝ መልካም ሳምንት።